ዴቢና ነጋትሁላ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቦረናው ድርቅ እንደበረታ ነው። ቦረና ዞን ላይ በተከሰተው ድርቅ የሞቱት እንስሳት ቁጥር ከ7 ሺ በላይ መሆኑን የዞኑ አስተዳደር አስታውቋል። በዚህ ላይ ያተኮረ ዘገባ ደርሶናል። በመላው ኢትዮጵያ በፈጠራ ስራዎቻቸው ራሳቸውንና የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። ከሐዋሳ አንዱን ጋብዘናል። ከምረቃ በኋላ የሥራ ዕድልን ፈተና አስመልክቶ ከሕክምና ተማሪዎች ጋር የተካሄደ ውይይትም ይዘናል። ሰላም ጤና ስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን ከቅዳሜ ኅዳር 11 2014 ዓ ም ምሽት ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። የሰዓቱን ዜና የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ጦርነቱ እንዲቆም ጫና ለማሳደር እየተደረገ ባለው ዓለም አቀፍ ጥረት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ከአፍሪካ ኅብረቱ አደራዳሪ ኦሉሴጎን ኦባሳንጆና ከኬንያ ፕሬዚደንት ሁሩ ኬንያታ ጋር ሆነው ጠቅላይ ሚኒስትር አብይ አህመድንና የህወሀቱን ሊቀመንበር ደብረ ጽዮን ገብረ ሚካኤልን ማነጋገራቸውን የዋና ጸሐፊው ቃል አቀባይ ተናግረዋል። ቃል አቀባዩ ትናንት ለጋዜጠኞች መግለጫ ሲሰጡ ስለ ዋና ጸሐፊው ዲፕሎማሲያዊ ጥረቶች ተጠይቀው ሦስቱ መሪዎች ተቀናጅተው ኢትዮጵያውያኑን ያነጋገሯቸው በተናጠል መሆኑን ከመግለጽ በስተቀር ንግግሮቹ የተደረጉት መቼ፣ በምን ዘዴና የት እንደሆነ አላሳወቁም። ከንግግሮቻቸው የተገኘ ውጤትም አልተገለጸም። አፍሪካ ውስጥ በሦስት ሀገሮች የአምስት ቀናት ጉብኝት በማድረግ ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሴኔጎል ገብተው ከፕሬዚደንቱ ማኪ ሳል ጋር በሁለቱ ሀገሮች ግንኙነቶች ላይ ተነጋግረዋል። ባለስልጣናቱ የተገናኙት በሀገሮቹ መካከል አለ ያሉትን የጠበቀ ግንኙነት ለማጠናከር መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። ብሊንከን በትናንት የናይጄሪያ ቆይታቸው ወቅት የባይደን አስተዳደርን የአፍሪካ ፖሊሲ ይፋ ባደረጉበት ንግግር ሀገራቸው የአህጉሪቱን ሀገሮች የምትመለከተው በአቻነት መሆኑንና ተጽዕኖዋን ማበርታት እንደምትሻ አመልክተዋል። ዩናይትድ ስቴትስ አፍሪካ ውስጥ የተጨበጠ ውጤት የሚያስገኝ ግልጽና በበጎ ፈቃድ ላይ የተመሠረተ የመሠረተ ልማት ነቶች ውስጥ ብቻ ለመግባት ዝግጁ መሆኗን ገልጸዋል። አፍሪካ ለመንገዶች፣ ለሀዲዶችና ለግድቦች ግንባታዎቿ በቢሊዮኖች ዶላሮች የሚገመት ድጋፍ ከቻይና እንደምታገኝ ይታወቃል። እንደ ውጭ ጉዳይ ሚኒስትር በአፍሪካ የመጀመሪያ የሆነው ጉዟቸው ለዓለም አቀፍ ጤና፣ የአየር ንብረትን ቀውሶች ለመታገል ለኢነርጂ ተጠቃሚነትና ለምጣኔ ሀብት እድገት ትብብሮችን በማጠናከር እንዲሁም ዴሞክራሲን በማሳለጥና ሰላምና ጸጥታን በማስፈን ላይ ያተኮረ መሆኑን በትናንቱ የአቡጃ ንግግራቸው መሆናቸው አሳውቀዋል ብሊንከን የኢትዮጵያው ሁከት እንዲቆም ሶማሊያ ውስጥ ሽብርተኛነትን ለመዋጋት ሱዳን ውስጥ የሲቪል አስተዳደር እንዲመለስ ብሊንከን ጥሪ አድርገዋል ዩናይትድ ስቴትስ መካከለኛው ምስራቅ ውስጥ ደህንነትና ጸጥታ እንዲጠናከር ያላት ቁርጠኛነትና እርግጠኛነት ጠንካራ መሆኑን የመከላከያ ሚኒስትሯ ሎይድ ኦስትን ባህሬን ውስጥ እየተካሄደ ባለ ውይይት ላይ አስታውቀዋል። ዩናይትድ ስቴትስ ከኢራን ጋር በኒውክሌር ጉዳይ ስምምነት ላይ ለመድረስ መፈለጓና ከአፍጋኒስታን የወጣችበት የትርምስ አካሄድ የቀጠናውን ባለስልጣናት እያሳሰበ መሆኑን ዘገባዎች ጠቁመዋል። ሚኒስትር ኦስትን ዛሬ ረፋድ ላይ ማናማ ውስጥ በሰጡት አስተያየት ኢራን የኒውክሌር መርሃ ግብሯን እያሰፋ ች የመሆኗ አዝማሚያ የሚያበረታታ ወይም የሚያነቃቃ ጉዳይ አለመሆኑንም ጠቁመው፣ ለማንኛውም ዩናይትድ ስቴትስ ልታደርግ የምትችለውን አቅሟን ወዳጅም ጠላትም ያውቀዋል ብለዋል። ይሁን እንጂ ለባይደን አስተዳደር የመጀመሪያው መሳሪያ ዲፕሎማሲ ነው ብለዋል። ሎይድ የጦር መሳሪያ ብቻውን ለዓለም ዘላቂ ሰላም አያስገኝም ሲሉ አሜሪካዊው የመከላከያ ሚኒስትር የቀድሞውን የሀገሪቱን ፕሬዚደንት አይዘናወርን አባባል ደግመዋል። ዊስከንሰን ግዛቷ ከተማ ኬኖሻ ውስጥ ባለፈው ዓመት የተቃውሞ ሰልፍ ሲካሄድ ሁለት ሰው ገድሎ አንድ ያቆሰለው ወጣት ጥፋተኛ አይደለም የሚል ብይን ትናንት በመተላለፉ የተቆጡ ሰልፈኞች ትናንት አርብ ሌሊቱን የኦሬገን ግዛቷን ከተማ ፖርትላንድን ሲያመሷት አድረዋል። ሁለት መቶ ይሆናሉ የተባሉት ተቃዋሚዎች ከተማይቱ ውስጥ መስኮቶችን መሰባበራቸው፣ በፖሊስ ላይ የተለያዩ ቁሳቁስ መወርወራቸውና የከተማይቱን የፍትህ ማዕከል ማቃጠላቸው የተዘገበ ሲሆን ፖሊስ ሁኔታውን የሁከት አድራጎት ሲል ፈርጆታል። አምስት ክሶች የተመሰረቱበት ካይል ሪትንሃውስ በሁሉም ጥፋተኛ አይደለም ሲል የፍርድ ሸንጎው የበየነው ትናንት እኩለ ቀን አካባቢ ሲሆን ተቃዋሚዎቿ ተቃዋሚዎቹ ኦሬገኗ ፖርትላንድ ውስጥ የተሰባሰቡት ከምሽቱ ሦስት ሰዓት አካባቢ ነበር። በሰው ላይ የደረሰ ጉዳት ስለመኖር አለመኖሩ ወይም የታሰሩ ሰዎች ስለመኖር አለመኖራቸው የወጣ መረጃ የለም። ዩናይትድ ስቴትስ ውስጥ ዕድሜው አስራ ስምንት ዓመትና ከዚያ በላይ የሆነ ማንም ሰው የኮቪድ አስራ ዘጠኝ ማጠናከሪያ ክትባት መውሰድ እንደሚችል የሀገሪቱ የበሽታዎች መቆጣጠሪያ ማዕከላት ሲዲሲ የመማክርት ጉባኤ ትናንት በሙሉ ድምፅ ወስነዋል። እንዲያውም ዕድሜው ከሃምሳ ዓመት በላይ የሆነ ማንም ሰው የማጠናከሪያ ክትባቱን እንዲወስድ ሲዲሲ መክሯል። የሲዲሲው የመማክርት ጉባኤ ውሳኔውን ያሳለፈው የምግብና የመድኃኒት አስተዳደሩ ለፋይዘርና ለሞዴርና የማጠናከሪያ ክትባቶች ትናንት ፍቃድ ከሰጠ በኋላ ነው። የሞዴርናና የፋይዘር ሙሉ ክትባቶችን ከወሰደ ስድስት ወር የሆነው ማንም ሰው የማጠናከሪያውን ክትባት መወጋት እንደሚችል የተገለጸ ሲሆን ከዛሬ ጀምሮ ስራ ላይ መዋሉ ታውቋል። በሌላ በኩል የኮቪድ-19 ክትባትን የመውሰድና ያለመውሰድ ጉዳይ አውሮፓ ውስጥ ውጥረት እየፈጠረ መሆኑ ታውቋል። የሆላንዷ የወደብ ከተማ ሮተርዳም ውስጥ የኮቪድ-19 እገዳዎችን ተቃውሞ በወጡ ሰልፈኞችና በፖሊስ መካከል በተፈጠረ ግጭት ሁለት ሰዎች መጎዳታቸውን ሮይተርስ ዘግቧል። ሰልፈኞቹ መኪኖችን ሲያቃጥሉና ፖሊስ ላይ ድንጋይ ሲወረውሩ ፖሊስ በሰጠው የውሃና የጥይት ምላሽ ነው ሁለቱ ሰዎች መጎዳታቸው የተነገረው። ፖሊስ እርምጃውን የወሰደው የተቃዋሚዎቹ አድራጎት ለሕይወት አስጊ ሆኖ በማግኘቱ መሆኑን ተናግሯል። የኮቪድ-19 ማንሰራራት ለሁለት ዓመታት ያህል በአመዛኙ ዝግ ሆና የቆየችውን አውሮፓን እንደገና እያሰጋት ሲሆን አየርላንድ ውስጥ ባልተከተቡ ሰዎች ላይ የጥላቻ ንግግሮች እየበረቱባቸው መሆኑን አይሪሿ የአውሮፓ ፓርላማ አባል ክሌር ዳሊ መናገራቸውን አሶሺየትድ ፕሬስ ዘግቧል። ኦስትሪያ ደግሞ ከፊታችን ጥር 24 ጀምሮ ክትባት ግዴታ መሆኑን አውጃለች። በአንዳንድ አካባቢዎች ደግሞ ባልተከተቡ ሰዎች ላይ የጤና አገልግሎቶች አንድም ውሱን እንዲሆኑ አሊያም እንዲወደዱ እየተደረገ መሆኑን ዘገባዎች ጠቁመዋል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ወደ አሉላ ልመልሳችሁ። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ህዳር 11 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች እንለፍ። ቀዳሚውም ወደ ቦረና ይወስደናል። የቦረናው ድርቅ እንደ በረታ ነው። ቦርና ዞን ላይ በተከሰተው ድርቅ ሳቢያ የሞቱት እንስሳት ቁጥር ከ7000 በላይ መሆኑን የዞኑ አስተዳደር አስታውቋል። በሌላ በኩል ሐረማያ ዩኒቨርሲቲ በድርቅ ለተጎዱ የዞኑ ነዋሪዎች ድጋፍ ማድረጉን ገልጦ ድርቆ ያስከትለውን ማኅበራዊና ኢኮኖሚያዊ ጉዳት ለመቀነስም ያግዛሉ ያላቸውን ሐሳቦች አቅርበዋል። ከ5 ሺህ በላይ እንስሳት እንደሞቱበት ባለፈው ሳምንት ያስታወቀው የሶማሌ ክልልም የድርቁን ጉዳት ለመከላከል በውጭ የሚኖሩ ኢትዮጵያውያን እገዛ እንዲያደርጉ ጥሪ አቅርበዋል። አዲስ ቸኮል ነው ያጠናቀረው። በኦሮሚያ ክልል ቦረና ዞን በተከሰተው ድርቅ የሞቱ እንስሳት ቁጥር ከ7ሺ በላይ መድረሱን የዞኑ አርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ ለአሜሪካ ድምፅ አስታውቀዋል። ድርቁ ከእንስሳት ሞት ባሻገር በሰዎች ላይ ማህበራዊ ጉዳትም እያስከተለ መሆኑን ነው ዶክተር ቃሲም የተናገሩት። 7185 ከብት ሞተዋል። ወደ አንድ መቶ አስራ ሰባ ሺ አራት መቶ ስልሳ ሁለት ደግሞ በሰው በኩል ነው በሰው አካ በሰው ጉልበት ነው የሚነሱት አትሌቲክ ጋኒማልስ ናቸው ይሄንን ያክሉ በራሳቸው መነሳት የማይችሉ እና በሰው ጉልበት መቆም የሚችሉ ናቸው። ጉዳቱ ይህንን ይመስላል። በጣም በትልቅ ቁጥሩ ያባወራ ወደ አ አምሳ ሺ አምሳ ሺ አምስት መቶ አምሳ ሁለት ሰዎች ናቸው ፍርቶቻቸውን እንዲ በጉልበታቸው እያነሱ ያሉት ና የሞተባቸው ደግሞ ወደ ሀያ ስምንት ሺ ሁለት መቶ ሰላሳ ስምንት ባወራ ነው። እነኛ ሰባ ሰባ ሺ አንድ መቶ ሰማንያ አምስት የሞተባቸው የእንስሳቱ ጉዳት ይህንን ይመስላል። ድርቅ ደግሞ ፓስተራሊስት ላይ አርብቶ አደር ላይ ሲመጣ እንደሚታወቀው እንስሳት ነው ሚገላ። ብዙ ሰዓት ነው የሚመቱበት። ሌላ ደግሞ ከዛ ከዛ በኋላ እንደ ከምሲቀንስ የሚመጠ ችግሮች አሉ። ማልኒትሪሽን ትላለ፣ የፉድ ሴኩሪቲ ክራሲስ ትላለ፣ ስቱደንት ድሮፓውት ወ አብሰንቲዝም የሚባል ይቀጥላል። ለድርቁ ተጎጂዎች የእንስሳት መኖ ይዞ ወደ ቦረና ዞን ሄዶ የነበረው የሀረማ ዩኒቨርሲቲ የሉካን ቡድን በስፍራ ተገኝቶ የተመለከቱት በመገናኛ ብዙሃን ከሚሰሙት በላይ እንደሆነባቸው ነው። የቡድኑ አባል አቶ ኑሩ መሐመድ ለአሜሪካ ድምፅ የተናገሩት ቦረና እንደሄድን የተወሰነ እርጥበት አለ። ኢቪን እስከ ያቤሎ ድረስ ያለው አንዳንድ ሰዎች ያቤሎ ደርሰው ስለሚመለሱ ምን ያህል ሲሪየስ እንደሆነ አያዩም። ከዛ ወደ እዛ ወደ ኬንያ አቅጣጫ፣ ወደ ደቡብ አቅጣጫ ቀጥለ ስትሄድ ወደ ሜጋ ዱብሉቅ ሀምሳ ኪሎ ሜትር አካባቢ የሚትሆን ነው። ከያቤሎ ዱብሉቅ ስትሄድ ወደዚህ ደግሞ ወደ ዲሎ የሚባል እንዲሁም ደግሞ ዲዳሃራ የሚባል ወደ አሬሮ መስመር ገባ ስትል ሀያ ስምንት ኪሎ ሜትር ነው። አሁን የሄድነው ወደ ዲዳሃራ የሚል አካባቢ በአሬሮ መስመር ያቤለውን አለፍ ብሎ ወደ ገጠር ስትገባ እዛ ስንሄድ ያየነው ነገር ነው። በሶሻል ሚዲያ ላይ የሚናየው እና ምድር ላይ ያየነው በጣም በጣም ነው ልብ የሚነካው ታች የሚያደርግ ነገር ነው ያየነው። አቶ ኑሩ አንድ መቶ ሰላሳ ሁለት የቁም እንስሳት የሞቱባቸው ግለሰብም ማግኘታቸውን ያስታውሳሉ። ስምንት ኪሎ ሜትር ከያቤሎ እንደተንቀሳቀስ አንድ አዛውንት አገኘን። በርካታ ከብት ያለቀበትን እሱ ጋር ጎረአል። በጣም ተክዞ ቁጭ ብለው ነበረ። ምንድነው ስንል በጣም በእርግጥ ከመተከዝን በላይ ያደርጋል። አሁን የተወሰኑ ከብት እኛ ደሞ የከብት አርቢ ወይም የገበሬ ልጆችንን እኔን አብዛኞቻችን ኢትዮጵያ ውስጥ ያለን ሰዎች እናቃለን። ያሳደግነው ወተቱን የጠጣን ከብት አንድም ጥጃ አንድም ላም ሲሞት ምን ያህል ከች እንደ መቶ ሰላሳ ሁለት ከብት እዛነ እኛ ስንደርስ፣ አሁን ትኩስ የሞቱ ሁለት ላሞች ናቸው። እዛው በረት ስር ተኝቶ ያገኝ ናቸው ላሞች። እንደውም አቁመናቸው ከሌሎቹ ከቆሙት ትንሽ ስጋ ሰውነታቸው ላይ ያለ ነው የሞቱት። ረኃቡን አልቻሉም። ከነሱ የበለጠ ደርቆ ደግሞ ቆሞ የሚሄደውንም አይተናል። አባ ጃተኒ ሙሉ ይባላሉ። የዲዳሐራ ነዋሪ ናቸው። አርብቶ አደሮች በዝናብ ላይ ብቻ ጥገኛ መሆናቸውን የሚቀንሱ ስራዎች መሰራት አለባቸው የሚሉት አቶ ኑሩ ከችግሩ ለመውጣት መፍትሄ ያሏቸው ምክረ ሀሳቦችም ያቀርባሉ። አንደኛ እነዚህ ከብቶች አሁን እያለቁ ነው ያሉት። በጣም ድርቁ እስከ ተወሰነ ወራቶች ዝም ብሎ የሚቀጥል አይነት ኮንዲሽን ነው እያሳየ ያለው። እንግዲህ ፈጣሪ የሚያመጣውን ባናውቅም ማለት ነው። ስለዚህ አንደኛ ዩኒቨርሲቲዎችና የጥናትና ምርምር አካላቶች ከዩኒቨርሲቲ ውጭ ያሉትን እንዲህ የእንስሳት ማቆያ ምርምር ቦታ ያላቸው ከሌላ ቦታ ከመውሰድ ይልቅ አሁን እነዚህም ከብቶች ወደ ጥናት ማዕከላቸው አምጥተው ዝርያቸውንም በዛው እያቆዩ ማህበረሰቡም በዛ እነሱ የደጎማ ክፍያ ቢያደርጉላቸው አንድ አማራጭ ነው። ሌላው ደግሞ ለኮንሰፕሽን ለመመገቢያነት ለትልልቅ፣ አሁን ለምሳሌ ለመከላከያ ለተለያዩ ጉዳይ የሚገዙ እንስሳቶች ሌላ ቦታ አሁን ሰላም የሆነበት ቦታ ሳሪ ያለበት ቦታ ከብት በጣም እጅግ ውድ ነው። በሀገራቸውን ተከ እዛ ግን የሚገዛቸው ጠፍቶ ወደሚወስዱት አቶ የት ገበያ የት አቅጣጫ እንደሚወስዱ የማያውቁትን ማህበረሰቡ ጋር ሄደው ከነሱ ግብይት ቢፈጽም፣ ሌላው ነገር ደግሞ ኢቨን ከብት የሚያደልቡ ሰዎች አሁን ጤነኛ የሆኑ ገና እድሜያቸው ለጋ የሆኑ እንስሳቶች ከስቶ ችግር ላይ ነው ያሉት እነዛን ከብቶች ወደሆነ ሆነ የማድለቢያ አካባቢ አምጥቶ አስመርምሮም ይሁን ጤንነታቸውን ቼክ አድርጎ ቢወስዱና ቢያደልቡ አጣዩ ሌላው መርዳት ነው። በአካባቢ ያሉትን አሁን ወደ ሁለት መቶ ሰላሳ ሶስት ሺህ ከብቶች ናቸው ፈጣን እርዳታ አለበለዚያ የሚሞቱ ማለት ነው። ሁለት መቶ ሰላሳ ስምንት ሺህ ከብቶች እስካሁን ካሳለፍነው ድርቅ ይልቅ ወደፊት ቢያንስ ለአምስት ወራት የሚጠብቀን ደረቅ ወር ይበልጥ አስከፊ ይሆናል የሚሉት የቦረና ዞን የአርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ እስካሁን ድርቁና ድርቁ ያስከትለን ጉዳት ለመከላከል የተሰሩ ስራዎች በቂ አይደለም ይላሉ። ባለፈው ለምሳሌ ግል ድርጅትም ሆነ ሌላም ተነሳሽነት ትልቅ ይገዛ ነበረ ወደ ቦረና ፍሎ ሲያደርግ ነበረው አሁን ሲጎረፍ የነበረው ስፖርት ሁሉ ቆሟል። እና ትንሽ የመንግስት ቁራጅ ነው፣ በጣም ቀዝቀዝ ያለ ነው። እና ሌላ ደግሞ እኛ ፍለፊታችን ያለው የድርቅ ሁኔታ ትልቁ ገና እየመጣ ያለው ስለሆነ ትንሽ በተጀመረው ብንቀጥልና በተጀመረ ተሆን ብናየው እና በዛ ብናስቀጥለው በመንግስትም ሆነ ሌላ ኢንዲቪዥዋል ኢንስቲቲዩሽኖች ትላንትም የኤንጂኦ ኮርዲኔሽንም ነበረ፣ ትላልቅ ኤንጂኦ ዩኤን ኤንጂኦዎች ያሉበት ለምሳሌዎችም ጌ ማከላችን ነበረና፣ አውርተናል። በተመሳሳይ በአምሳ ሺህ በላይ እንስሳት እንደሞቱበት ያስታወቀው የሶማሌ ክልል ድርቁን ለመከላከል መንግስት ከሚያደርገው ጥረት ባሻገር በውጭ የሚኖሩ የሶማሌ ክልል ተወላጆች የበኩላቸውን እንዲያበረክቱ ጥሪ አቅርበዋል። በውጭ ከሚኖሩ የክልሉ ተወላጆች ወይም ዲያስፖራዎች ጋር በተዘጋጀ የምክክር መድረክ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳደር አቶ ሙስጠፌ ማመድ ድርቁ እስከ ሚያዝያ ሊቀጥል እንደሚችል አስታውቀው በውጭ የሚኖሩ የክልሉ ተወላጆችም አቅማቸው በሚፈቅደው ሁሉ ተጎጂዎች እንዲደግፉ ጥሪ ማቅረባቸውን የክልሉ ብዙኃን መገናኛ ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን፣ በኢትዮጵያ ወቅታዊ ሁኔታ ዙሪያ ከሁለት የቀድሞ ዩናይት ስቴትስ አምባሳደሮች ጋር ወደ ተደረገ ውይይት ነው መወስዳችሁ። ኢትዮጵያ አሁን ያለችበት ችግር በውጭ አገሮች ጣልቃ ገብነት ሊፈታ እንደማይችልና መፍትሔው ከውስጥ መምጣት እንዳለበት ሁለት በኢትዮጵያ ያገለገሉ የዩናይት ስቴትስ የቀድሞ አምባሳደሮች አሳሰቡ። በሰሜን ኢትዮጵያ ላለፈው አንድ ዓመት ሲካሄድ የቆየውን ጦርነት አስመልክቶ የአሜሪካ ድምፅ ያነጋገራቸው አምባሳደር ቲቦርናዥ እና አምባሳደር ዶናልድ ቦት በዘውግ መከፋፈል ኢትዮጵያን አሁን ላለችበት ችግር እንደዳረጋት ገልጸው ኢትዮጵያውያን ልዩነታቸውን አቻችለው በአንድ በሰላም መኖር የሚችሉበትን መንገድ መፈለግ አለባቸው ብለዋል። ዲፕሎማቶቹን ያነጋገረችው ካሮል ካስቴል ናት። ስመኝሽ የቆየ ወደ አማርኛ መልሳ እንደሚከተለው ታቀርበዋለች። በኢትዮጵያና በጊኒ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉትና በትራምፕ አስተዳደር ረዳት የውጭ ጉዳይ ሚኒስትር የነበሩት ታቦርናዥ እንዲሁም በኢትዮጵያ፣ ላይቤሪያ እና ዛምቢያ የዩናይትድ ስቴትስ አምባሳደር የነበሩት ዶናልድ ቡዝ አርብ እለት ከአሜሪካ ድምጽ ጋር በነበራቸው ቆይታ ኢትዮጵያ ውስጥ በቆዩበት ጊዜ ኢትዮጵያውያን ለውጭ ኃይል ግፊት የማይንበረከኩ መሆናቸውን ማስተዋላቸውንና የዓለም አቀፉ ማህበረሰብ ሚና ኢትዮጵያውያን የራሳቸውን ችግር በራሳቸው እንዲፈቱ ሁኔታዎችን ማመቻቸት ብቻ መሆን እንዳለበት ተናግረዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን እና የቀድሞው የናይጄሪያ ፕሬዚዳንት ኦሊሴንጆ ኦባሳንጆ ኢትዮጵያ አሁን ካለችበት ቀውስ እንድትወጣ እያደረጉት ያሉትን ጥረት ያደነቁት አምባሳደር ቡዝ ኢትዮጵያውያን ግን ለውጭ ግፊት በቀላሉ እጅ አይሰጡም ብለዋል። ኢትዮጵያውያን ኩሩና ራሳቸውን የቻሉ ሰዎች ናቸው። ከውጭ የሚመጣን ጫና በቀላሉ አይቀበሉም። አስቸጋሪ ሊሆኑ ይችላሉ። ስለዚህ የሚያስፈልገው ከወሬ የዘለለ ተግባር ነው። በዚህ የሚስማሙት አምባሳደር ናዥ በበኩላቸው ኢትዮጵያ አሁን ካለችበት ችግር የምትወጣው መፍትሄው ከራሳቸው ከኢትዮጵያውያን ሲመጣ ብቻ መሆኑን አስምረውበታል። መፍትሄው መምጣት ያለበት ከውስጥ እንጂ ከውጭ አይደለም። ከፍተኛ ችሎታ ያላቸውን መቶ የተለያዩ መልእክተኞችን መላክ እንችላለን። አሁን ነገሮች ካሉበት አንጻር ግን ምንም አይነት ልዩነት ማምጣት የሚችሉ አይመስለኝም። አምባሳደር ናዥ አክለው የምዕራብ ሀገራት ብቻ የኢትዮጵያን ችግር ለመቅረፍ መቀናጀታቸው በቂ አለመሆኑንና ቻይናና መካከለኛው ምስራቅ ያሉ ሀገራትም የመፍትሄው አካል መሆን አለባቸው ሲሉ ሀሳባቸውን ሰጥተዋል። ሁለቱም የዩናይትድ ስቴትስ ዲፕሎማቶች ከአሜሪካ ድምፅ ዘጋቢ ካሮል ካስቲዮ ጋር በነበራቸው ቆይታ በኢትዮጵያ ሲተገበር የኖረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት ኢትዮጵያ አሁን ላለችበት ችግር መሰረት እንደሆነም ጠቅሰዋል። የደርግን መውደቅ ተከትሎ ስልጣን የያዘው የህወሀት መንግስት ይህን ስርዓት ማምጣቱን ያስታወሱት አምባሳደር ናዥ በኢትዮጵያ ውስጥ ግን አለመስራቱን ተናግረዋል። ዘርን መሰረት ያደረገ የፌዴራሊዝም ስርዓት ሊሰራ የሚችለው እንደ ስዊዘርላንድ ባሉ የተለያዩ ጎሳዎች ሳይጋጩ ሀብታቸውን መጠቀም በሚችሉባቸው አገሮች ናቸው። በኢትዮጵያ ግን የሚጋሩት ድህነት በመሆኑ ሁኔታው መልኩን ቀየረ። በኢትዮጵያ በአሁኑ ወቅት የሚታየው ችግር የተባባሰው የፖለቲካ አመራሮች ከህዝብ ድጋፍ ለማግኘት ዘርን መጠቀማቸው ነው ያሉት አምባሳደር ቡዝ፣ በበኩላቸው በኢትዮጵያ የተሞከረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት የታሰበውን ውጤት አለማምጣቱ ለዚህ ልዩነት መስፋፋት አስተዋጽኦ እንዳደረገ አስምረውበታል። ይህ ስርዓት ከተለያዩ ከሌሎች ጎሳዎች በጣም ብዙ ጥላቻ እንዲመጣ አድርጓል። ስለዚህ አሁን ኢትዮጵያውያን ሊያደርጉ የሚገባው ወደኋላ ተመልሰው እንዴት ልዩነታቸውን በተቻቻለ መንገድ እንደገና በሰላም አብረው መኖር እንደሚችሉ መላ መፈለግ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አድርገዋቸው የነበሩ የፖለቲካ መሻሻሎች በኢትዮጵያ ታሪክ ጉልህ ቦታ የሚሰጣቸው ነበሩ ያሉት አምባሳደር ናሽ ኤርትራ በኢትዮጵያ ጉዳይ ጣልቃ እንድትገባ የኢትዮጵያ መንግስት መፍቀዱን ግን በጥብቅ ተቃውመዋል። ኤርትራ ሁኔታውን ለብቀላ እንደሚመች አጋጣሚ ነው ያዩት። ለዚያም ነው መጀመሪያ በትግራይ ህዝብና ከኤርትራ ሸሽተው በትግራይ ስደተኛ መጠለያ ጣቢያዎች ውስጥ በነበሩ ኤርትራውያን ላይ የደረሱት የሰብአዊ መብት ጥቃቶች በኤርትራ ወታደሮች የተፈጸሙት። አምባሳደር ቡዝም የኢትዮጵያ መንግስት የፈጸመው ዋነኛ ስህተት ህወሀት በኢትዮጵያ መከላከያ ሰራዊት ላይ ለደረሰው ጥቃት ምላሽ ሲሰጥ ኤርትራ ጣልቃ እንድትገባ መፍቀዱ ነው ሲሉ የኤርትራን ሚና አውግዘዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገር ውስጥ ላለው ግጭት እያበረከቱት ያለው አፍራሽና ገንቢ ሚና የራሱን አስተዋጽኦ እያበረከተ መሆኑን አጽንኦት ሰጥተው የተናገሩት ዲፕሎማቶች በኢትዮጵያ ያለው ችግር ከስር መሰረቱ እንዲፈታ ከተፈለገ ኢትዮጵያኖች አንድ ላይ ተቀምጠው ስለ ወደፊታቸው መነጋገር አለባቸው ብለዋል። ከኢትዮጵያ ውጭ ያለው ዓለም አቀፉ ማህበረሰብም ለኢትዮጵያ መሆን አለበት ብለው የሚያስቡትን አቅጣጫ ከማዘጋጀት ይልቅ ህዝቡ በራሱ ችግሮቹን መፍታት የሚችልበትን መንገድ በማመቻቸት ብቻ እንዲያግዝ አሳስበዋል። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። ስምንሽን፣ ለዝግጅቷ አመሰግናለሁ። አድማጮች፣ አሁን ወደ ተከታዩ ቅንብር ልውሰዳችሁ። ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ ናት። አንድ የንግድ ሰው የንግድ ስራ ሲጀምር ችግርን መቅረፍ አልሞ መሆን አለበት የምትለው ሄለን በቅርቡም ነዋሪነታቸውን በዚህ በዩናይት ስቴትስ ያደረጉና ከስደተኛው ማህበረሰብ የሆኑ የተሳካላቸውን የንግድ ስራ ባለሙያዎች በሰፈሩበት መጽሐፍ ላይ ጥረቷ ተዘግቧል። ኤደን ገረመው ከሄለን ጋር ቆይታ አድርጋ ተከታዩን አሰራርታለች ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የነደሰው ናት አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ ደብረ ማርቆስ ደሴ መቀሌ እያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ዩናይትድ ስቴትስ መምጣቷን ትናገራለች። ትምህርት የጀመርኩት ኦሮሚያ ግንቢ ነው ወለጋ ውስጥ ነው። ወለጋ እያለሁ እስከ ሁለተኛ ክፍል በአማርኛ ተምሬ ሶስትና አራትም በቁቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ኦሮምኛንም እሰማለሁ። ሶስተኛ ቋንቋ ነው ማለት ነው ኦሮምኛ። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆቼም እዛው ትግራይ ውስጥ ነው የተወለድኩት፣ መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮ ስሂን ተምሬያለሁ። ሃይስኩል እንኳን ደብረ ማርቆስ ደሴ ወይዘሮ ስሂን እና መቀሌ አፄ ዮሐንስ ነው የጨረስኩት። ባይገርምሽ፣ አፄ ዮሐንስ ፎር ፖይንት ጂፒኤ ሳመጣ ማንም ሰው አያቀኝም። ስድስት ወር ብቻ ተምራል ነው ሃይስኩል የምንፈተነው። ፌርመንበር ኦልድ ባች ነበርኩኝና አልታወቅም ነበር። እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪያንስ ካልቸሩንም ቋንቋውንም ላይፍ ሙሉ ኢትዮጵያዊ ሁኜ እንዳድግ ረድቶኛል፣ አስተዳደግ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን ቤትም፣ ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከማግኘት ደርሼ፣ የሱ ስኮላርሽፕ ነው የመጣሁት ስኮላርሽፕ አግኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ ስራ ላይም ቤተሰብም መስርቼ ነው። ንግድ ደግሞ ኢቬንቹዋል ወደ ንግድ ደግሞ ገብቻለሁ። ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየች ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህፃናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች። የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ ዓለም ስገባ ተሞክሮ እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማይ እኔ በምሰራው ቢዝነስ አሁን ሜክ ዲፈረንስ ለውጥ ማምጣት ፈልጋለሁ ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢ ማር የሚባል የሚታጠብ ዳይፐርን ፉልታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርጊያለሁ ብዬ ፈር ቀድጬያለሁ ብዬ አስባለሁ ኢትዮጵያ ላይ 2016 ጀምሮ ማለት ነው። ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች። ቶንቱሎ ነው መመላለሱ ኢትዮጵያና ቤተሰቦቼም ጓደኞቼም ይጠይቁኛል፣ ፕሮዳክት አምጭልን ብዙ ጊዜ እንዲያም ቪክቶሪያ ሴክሬት ማክ ምናምን ታዋቂ ነበር፣ ሲፎራ እና እነዚህም ፕሮዳክቶች ይጠይቁኛል እንዳመጣላቸው እና አንዳንድ ሰዎችም በአካባቢ ጓደኞቼንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደ አንድ የንግድ ዘርፍ አድርገውታል። ከዛ ይህን ነገር በቅርበት ስመለከት ገበያ ላይም ያለው ሁኔታ ምንድን ነው፣ ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ልሆኑ ግን ብራንድ ብቻ ለብራንድ ሰው በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያውን አጥለቀለቀውታል በየዘርፉና። መነሻ ምክንያቱ ምንድን ነው? ላይክ ማይንድ ሴታችን ነው ላይክ አስተሳሰባችን ማለት ነው። ተከታዮች ነን ፈጣሪዎች አይደለንም። ብዙ ጊዜ ሰው ይህንን ሳይ ለምን የራሳችንን ብራንድ ቢውልድ አናደርግም የሚለው ሀሳብ ያን ነው የመጣለኝ ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለእኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ አምስት ዓመት የሆነ ነገር ላይ ይደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪውን እንጆይን ያደረግኩት። ግን ሶፋር በጣም ጥሩ ነው። እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል። ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሀሳቡን እንደፈርሹ ስራ ውስጥ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምላሽ ሰጥታለች። በቅርብ የሚሰራ ሰው የማውቀው ሰው የለም፣ ኦብቪየስሊ ለዛም ይመስለኛል ብዙ ጊዜ ማን ደፍረው እኛ የሚመስል ሰዎች ሲሰሩ አላየንም። አሁን የምታውቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲን ልትወስጂ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው። ኦፍኮርስ የራሳቸው ፕራይስ ሬንጅ አላቸው፣ ግን ደግሞ ከዚያም ባሻገር ስሟን ነው የምትሸጠው። ሪያናን ብታያት እሷ ኬሚስት አደለችም፣ ሴሌብሪቲ ነች እንጂ ራሱ አላቀማመችም። እንዴት አቀመምሽ ተብላም አትጠየቅም። ኮንሴፕት ነው። አንዳንዴ ኮንሴፕት ማለት ሀሳብን ስታመጪው ሀሳብ እና ዲዛይኑን ስታመጩ ግዴታ አንቺ ራስሽ ማቃመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀመም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ሳምቢ ጌዝ ነው እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ፣ ጥናት ሪሰርች ማድረግ ቦታዎችን አይደንቲፋይ ማድረግ እንዴት እንደሚሰራ ራሱ ማወቅ፣ ከዛ ደግሞ እንዴት ነው ማርኬት የሚደረገው እንዴት ነው የሚሆነው የሚለውን ደግሞ እሱም ፕሮሴስ ያፍጅበታለሁ ማለት ነው። ሄላዝ በማለት በሰየመችው ተቋሟ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች። ዛሬ እኔ ራሴ የተጠቀምኩት ሙሉ ሄላዝ ቤቲ ፕሮዳክት ነው። ከአይብራው ጀምሮ አይብራችን አባይ ነው ስሙ የሚባለው አባይ ስሬ አይሻዶ እንዲሁም ከባለ ጥለት አይሻዶ ላይ አንዱን ሼት ነው የተጠቀምኩት። ማርታ የሚባል ሼት ነው የተጠቀምኩት። አንድ አይሻዶ፣ አንድ ከለር። ከንፈሬ ላይ ቆንጅት ነው የተቀባሁት። ቆንጅት ማት ልፕስቲክ ከአዲሱ ልፕስቲክ ኮሌክሽናችን ድንጉዛ። ድንጉዛ ደግሞ ማለት ያው የደቡቦች የልብስ ፓተርን ነው። ይህ አዲስ አሁን የለቀቅነው ኮሌክሽን ነው። ከሱ ውስጥ ቆንጅት የሚለውን ሼድ ነው የተቀባውት። እዚህ ጋር ጉንጬ ላይ የተቀባውት ነገር አለ ብለሽ ይባላል። ብለሸራችን ሀመር ገርል ብለሽ ይባላል። የሀመርን ሴቶች የመዋቢያ ነው ቴክኒክ። ከቀይ አፈር ላይ ፊታቸውን ዲኮሬት ያደርጋሉ። ፀጉራቸውን ሶስቱን ሪፍሌክት ለማድረግ ነው ሀመር ሳመር ገርል የሚል ፕሌሽር አላት። ይህን ነው የተጠቀምኩት። ሜክሲኮ ላይ አርባ አራት ቁጥር ደብረወርቅ ሾፒንግ ሴንተር ያገኙናል። ይሁም ቤትልሄም ፕላዛ ላይ አለን፣ መገናኛ በቅርብ ደግሞ አራት ኪሎ፣ ሌሎችም ቦታዎች ላይ ሱቆችን የመክፈት ፕላኖች አሉን። ኡጋንዳ ኦልሬዲ አለን፣ ከፕሮዳክታችንን የምንሸጥበት ቦታ አለን ኡጋንዳ ላይ፣ ሌሎች አፍሪካ ሀገሮች ላይ ኬንያ፣ ሳውት ሱዳን፣ ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው እና ሳውት አፍሪካ ኦልሬዲ ስታብሊሽ የሆኑ ፓርትነሮች ጋር ነው አብረን የምንለው ወደ አፍሪካን ሀገሮችም የመግባት እቅዱም ኦረዲ የጀመርናቸውም ነገሮች አሉ ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረ ሰናይ ስራዎችም ላይ ትሳተፋለች ያው ስሞቻቸው በርቺ ደፈር ጀግኔቲ ነው ሴቶችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው እና ኢትዮጵያዊ ቃላቶች እና በርቺን ለምሳሌ ማንም ሰው ሲገዛው ልክ እንደ ዣዶር ብለን የፍሬንች ቃል እንደምንጠቀሙ ሄላዝን በርቺ ሲጠቀሙ በርቺ ብለው ነው ሚኑት ቋንቋችንን በዛው እያስተዋወቅ ነው ግን ሴም ታይም ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጣ ሊፕስቲኩን ነው ኢምፓወር የሚያደርግ እንትን ነው። ጊፍት ነው ራሱ ማለት ነው ቃሉ እና በርቺ ሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ ፐርሰንቴጅ ፊት ሀያ ፐርሰንቱን የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን እንዲሁነት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ ሀያ ፐርሰንት ሰንተሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ድሬት እናደረጋለን። የሄላ ዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስታጠቃልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ፣ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በተከታዩ ርዕስ ደግሞ ወደ ሐዋሳ እናቀናለን። በመላው ኢትዮጵያ በፈጠራ ስራዎቻቸው ራሳቸውንና የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። እንዲህ እንደ ዛሬው በቅዳሜ ዝግጅታችን አንዳንዶቹን እየጋበዝን ስናስተዋወቃችሁ ቆይተናል። ለምሽቱም ታረቀኝ ሽፈራው የተባለ አንድ ወጣት የፈጠራ ባለሙያ ነው የምናስተዋውቃችሁ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ከታረቀኝ ጋር ቆይታ አድርጓል። ታረቀኝ ሽፈራው ይባላል። አርባ ምንጭ ተወለደ፣ እዛው ልጅነትን ማሳለፈ። ትምህርቱን እስከ ስምንተኛ ክፍል በኦሮሚያ ክልል ዶድላ ከተማ ተምሯል። የሁለተኛ ደረጃ ትምህርቱና የጠቅላላ ሜካኒክ ሙያውን በሐዋሳ ከተማ በሚገኙ ትምህርት ቤቶችና በሐዋሳ ከተማ ፖሊቴክኒክ ተመርቋል። ለጥቆም በወልቂጤ ዩኒቨርሲቲ የመጀመሪያ ድግሪውን መውሰድም ተናግሯል። ታረቀኝ በደቡብ ክልል ለመጀመሪያ ጊዜ በ2003 ዓ.ም የበቆሎ መፈልፈያ ማሽን የሰራ የፈጠራ ሰው ነው። እስካሁን የፈጠርኳቸው ፈጠራዎች ከአስር በላይ የፈጠራ ስራዎች ሰርቻለሁ። ከ2003 ዓ.ም ጀምሮ ነው ወደዚህ ፈጠራ ውስጥ የገባሁት። በ2003 ዓ.ም የመጀመሪያ ጊዜ አርሶ አደር ማህበረሰብ እንደ መውጣት መጠን የበቆሎ መፈልፈያ ማሽንን ህብረተሰቡ በከብቶች በዱላ እየደበደበ ነው ገለባውን ከበቆሎ ፍሬውን ከአገዳው የሚለየው ማለት ነው። ያንን ችግር በመነሳት በ2003 እና 4 ዓ.ም የበቆሎ መፈልፈያ ሳምፕል ሰርቼ እሱን ለጉራጌ አካባቢ ለሚገኙ ማህበረሰቦች አበርክቻለሁ። ከዛ በተጨማሪ 205 ላይ የበቆሎ መፈልፈያ ድጋሚ አሻሽዬ በሳይዝ ሳይዙን ቀንሼ አሻሽዬ መጠኑን ቀንሼ ፖርታብል በሆነ መንገድ በሁለት ሰው የሚያንቀሳቅሰው አይነት ሰርቼ በድሬዳዋ በተካሄደው የከተሞች ፎረም ላይ ተወዳድሬ ውጤት አስመዝግቤያለሁ። ከዛ በተጨማሪ ግሬደር እንዳልኩ፣ የመንገድ መሸርሸሪያ ግሬደሮች አሉ። እነሱን ማህበረሰቡ አሁን ትን ጥቃቅን ከገጠርን ከከተማ የሚያገናኙ ህብረተሰቦች መንገድ በሚሰሩ ሰዓት ያንን መከራየት ስለማይችሉ በትራክተር ላይ ከኋላ እየተጎተተ ወይም ግራቭል ግሬደር አፈር መሸርሸሪያ በ45 እና በ30 ዲግሪ የምትሆን የግሬደር የመሬት አፈር መሸርሸሪያ ሰርቻለሁ ማለት ነው። የኮቪድ-19 ወረርሽኝ መከላከያ ቴክኖሎጂዎችን በአጭር ጊዜ ውስጥ መፍጠሩም ተናግሯል። ከዛ በተጨማሪ በ2011 ላይ ኮቪድ ናይንቲን የሚባል ሀገራችን ውስጥ ገብተዋል። በጣም በአስቸጋሪ ሁኔታ ኮቪድ ፋይቲንግ የሚል የፌዴራል ኢኖቬሽን ኢንስቲቱት ባወጣው መሰረት ሶስት አይነት የኮቪድ መከላከያዎችን ሰርቼ ለመጀመሪያ ጊዜ ደቡብ ውስጥ ያስመዘገብኩት እኔ ነኝ። ኮሮና እንደገባ በአራተኛው ቀን ከፔዳል ሃንድዎሽ ከእጅ ንክኪ የእጅ መታጠቢያ እና ሳኒታይዘር ዲስፔንሰሮች ሳኒታይዘሮችን በእጅ ሳንነካ በእግር ብቻ መርጫና ይሄ ስፕሪንክለር ብዙ ጊዜ አሁን ጣሊያን ላይና ቻይና ላይ በጣም ኮቪድ የፈጀው ነገር አንደኛው ምንድነው? እጅን ትታጠባለ። አንድ ወሽ ነው የሚሉት። ብዙ ጊዜ ሩሉ እና ሬጉሌሽን ነው፣ እጅን ትታጠባለ። ከዛ ውጭ ግን ቫይረሱ አየር ላይ ሁለት ሰዓት ይቆያል። አየር ላይ ይቆያል። መሬት ላይ እስከ ሁለት ሰዓት እስከ አንድ ሰዓት ይቀመጣል። ብረት ላይ ይባላል። እጁን ብቻ ነው ሰው ታጥሞ የሚገባው። ከዛ በኋላ ሰው ጀርባው ላይ ጫማው ላይ ሰው በሚያስመጥ ሰዓት ይለጠፋል። ቤት ሲገባ ሕፃናቶች ሚስት እንኳን ደህና መጣ እያሉ እያቀፉ ነው ብዙሀን የሞቱት ማለት ነው። ያንን በማየት ልክ እንደ ከላይ ነው። ሳኒታይዘር ዲስፔንሰር ነው። እንደ ቤት ነገር ነው። ከላይ የሳኒታይዘር ስቶሬጅ አለው። ከላይ እንደ ዋተር ስፕሪንክለር አይነት እንደ ውሃ ምርጫ ማለት ነው። ልክ እዛ ውስጥ ይገባና ሙሉ በሙሉ ልክ እስካን እንደ ማድረጊያ ስትረግጠው፣ ከታች ፔዳሉ ስትረግጠው ሙሉ ነገር ላይ ሰውነት ላይ ይረጫል ማለት ነው። ሳኒታይዘሩ ከላይ በታንክር ስቶሮ የተደርጎ ተቀምጧል። ስትገባ ይረግጣል። ስትረግጠው እንዳለ ሰውነት ላይ ይረጫል ማለት ነው። ስለዚህ ዲስኢንፌክት ያደርገዋል ማለት ነው። ቦርሳ ላይ፣ ልብስ ላይ ያለውን ነገር ዲፌክት ያደርጋል። እግር ላይ ያለውንም ጫማ ላይ ያለውን ነገር ከስር ዲስኢንፌክት ያደርገዋል። ታሪቅን ሽፈራው እየሰራቸው የፈጠራ ውጤቶች እውቅና አግኝተው እንዳሸልሙትም ገልጿል። በ2010 ጠቅላይ ሚኒስተራችን ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የሳይንስና ቴክኖሎጂ ኢኖቬሽን ውድድር ተካሂዶ ነበር። እዛ ላይ የተሸለምኩበት የወርቅ ሜዳ ላይ ተሸልመ ያለው ያ ምንድን ነው የሰራውበት ቴክኖሎጂ ቲሸርት ፕሪንቲንግ ነው። የቲሸርት ላይ የኮፍያ ላይና የባነር ህትመቶች ላይ ብዙ ጊዜ አሁን ገጠራማ አካባቢ ሲምፖዚየሞች ይካሄዳሉ። የተማሪ ምርቃት ይካሄዳል እና እዛ ላይ ብዙ ጊዜ ቲሸርት ማሰራት ሲፈልጉ ግራጁዌሽን ማሰራት ሲፈልጉ ብዙ ሰው ከተማ ይሄዳል። ዲጂታል ነው ስክሪን ፕሪንቲንጉ ማለት ነው። በማብራት ወረፋ ጠብቀው አዲስ አበባ ሄደው ምናምን ነው ያን ነገር የሚሰሩት እና በማኑዋሊ ሲልክ ስክሪን በማድረግ ስድስት ቲሸርቶችን በአንድ እየተሽከረከረ የሚያትም በማኑዋል ኢሚዲት እንዲደርስ አድርጌ ስድስት ቲሸርቶችን በአንድ ዙር የሚያትም ቲሸርት ፕሪንቲንግ፣ መልቲስክሪን ፕሪንቲንግ የሚል ቲሸርት ፕሪንቲንግ ሰርቼ ተወዳድሬ በ2011 ላይ የወርቅ ሜዳሊያ ተሸልም ያለው እና አሁን ላይ ደግሞ እንደምታየው በየክልሉ በት ውስጥ ከፖሊቴክኒክ እየመጣው እነዚህን አይነት የቴክኖሎጂ ስራዎች ፈጠራዎች ይሰራለሁ። በግሌም አንዳንድ ወርክሾፖች የከፈትኳቸው አሉ። በማህበረሰቡ ችግር የሚፈቱ ለምሳሌ አሁን እናቶች አካባቢ መፍጫዎች አሉ። የቡና መፍጫ ይሄ መሸክሸኪያዎች፣ በቆሎ፣ ገብስ መፈተጊያ እንደዚ ነገሮች ከውጭ ኢምፖርት ማድረግ ስለማይችሉ በአካባቢ ባለ ማቴሪያሎች በትናንሽ ማቴሪያሎች እየሰራው ያው ለናሴ ሚንከም ነው ለማህበረሰቡ ችግር የሚፈታ ወልቂጤሌ ወርክሾፕ አለች። በሱ መሰረት ለህብረተሰቡም እያገለገልኩ እያስተማርኩም እገኛለ ማለት ነው። ታርቀኝ በኢትዮጵያ ብዛም አላደግም የሚለው የብየዳ ወይም ወልዲንግ ቴክኖሎጂ ስልጠና ወስዶ በዘርፉም ውጤታማ መሆኑን ተናግሯል። የጀርመን መንግስት ባመቻቸው የብየዳ ቴክኖሎጂ ስልጠና ላይ ውድድሩን ተወዳድሬ ከየክልሉ አምስት አምስት ሰው የተመርጠን በብየዳ ቴክኖሎጂ አዲስ ቴክኖሎጂ ነው። አድቫንስ በሆነ በ201 ቴክኖሎጂ የተሰራ ሚክ ወይም ማግ የሚባል ዌልዲንግ አለ። በሱ ላይ እስከ ዌልዲንግ ማስተር ደርሼ ዌልዲንግ ሰርተፊኬት ተቀብዬ አሁን በክልሉ ላይ የተለያዩ ቦታዎች ዌልዲንግ እያሰለጠንኩ እገኛለሁ። እና ከራሱ ልምድ በመነሳት ወጣቶች እንዴት የፈጠራ ሰው መሆን እንደሚችሉ ተናግሯል። አዎ አንደኛ ያው የፈጠራ እንትኑ መሰጠትን ይጠይቃል። ማወቅን፣ በጣም ጉጉትን ይጠይቃል። ወደ ፈጠራ ውስጥ ለመግባት ማለት ችላ ያለማለት ተስፋ ያለመቁረጥ ማለት ነው። ያ ነገር በውስጥ የነበር ምክንያቱም ያደኩበት አካባቢ ስቴት ፋርም ውስጥ ነው እርሻ ልማት ነው እና ሜካናይዝድ የሆኑ ማሽነሪዎች ምናምን ናቸው እርሻ ልማት ውስጥ የሰብል የሚሰበስቡ እና እዛ ውስጥ የሹፌር ቤተሰብ እንደመሆኔ መጠን ከትምህርቴ እስከ ሰኔ ባለው ትምህርት ውጭ ሐምሌና ነሐሴን ገራጅ ውስጥ ብዙ ጊዜ አዘወትራለሁ። የገራጅ ስራ እንደ ረዳት እኛ ያገለግል ነበር እና በዛም ነው ወደ ጀነራል ሜካኒክስ የገባሁት። ከዛ በማየት ነገሮችን ችግር ያለው እንዳልኩ ስቴድ ፋርም ውስጥ ነው ሻለማት ውስጥ ያደጉ ሰብል መሰብሰቢያው ኮምፓይነር የሚባል ትልቅ ማሽነሪ አለ። እሱን መግዛት በጣም ይቸገራሉ ማህበረሰቡ፣ ለመውቂያ ማለት ነው ኮምፓይነር። ያ ነገር ችግሩን ሳይ ፕሮብሌሙን ሳይ ኢሚዲትሊ በቃ ለምንድን ነው ቺ ነገር አልሰራም የሚል የመጀመሪያ ጊዜ እንደ ቀልድ ሞከርኳትና ፈንክሽናል ሆኖ ብን ድሮ አገዞንን ወክዬ ወልቂጤ ከተማ እስከ ድሬዳዋ የከተሞች ፎረም ድረስ ሄጄ ተወዳድሬ ከተማውንም ፕሮጀክቴን አስተዋወቁኝ ማለት ነው። ሁሉን ይሄ የዚህ መነሻ ኢንተረስት የምንድን ነው? ችግር ነው፣ ችግሮችን በማየት ነው። ምክንያቱም ሙያዊ ትምህርት ተምሬያለሁ። ብዙ ጊዜ ኢንተርኔት ላይ ነው ጊዜን ማጠፋው፣ በጣም ሰርች አደርጋለሁ። እንዳልኩ ነው አሁን ቅድም። ኮሮና እንደገባ በአራተኛው ቀን ነው የጅ መታጠቢያ ነው የሰራሁት፣ ቻይና ላይ ያየሁት። ከዛ በኋላ ለምን ይህን አልሰራም በሚል ያው፣ አንዳንዴ ጸጋም ነው መሰጠትም ይጠይቃል። በዛ የተነሳ ነው ወደዚህ ፈጠራ ውስጥ የገባሁት ማለት ነው። ታረቀኝ በብዙዎች ዘንድ በተለይም እሱ እንደሚለው የኢትዮጵያ ወጣቶች ጥቅሙን እምብዛም አልተረዱትም ስለሚለው የብየዳ ቴክኖሎጂ አጫውተውናል። በኢትዮጵያ ዓለም አቀፍ ዕውቅና ያላቸውን በያጆች ለማፍራት ስልጠና ይሰጡ መሆናቸውን ከአሰልጣኞችም ውስጥ አንዱ መሆኑን ገልጧል። ወጣት ታረቀኝ ኢንዱስትሪ ፓርኮችን ያቸው ሙሉ ተገጣጣሚ ቤት ነው። ተገጣጣሚ ቤቶች በ18 ወር ነው ውል የሚገቡት ኢትዮጵያ ውስጥ መጥተው ማለት ነው። ያ ምንድነው ሙሉ ነገሩ ተበይዶ አልቆ እዚህ ለገጠማ ስራ ብቻ ነው የሚመጡት ማለት ነው። መኪና ላይ ሄድ ባቡር ላይ ሄድ አሁን ባቡር ዝርጋታ ላይ ኤቭሪ እንትኑ ዌልዲንግ ነው፣ ተርማይት ነው። ተርሚት ዌልዲንግ ወይም ሰመርጅድ የሚባል ዌልዲንግ አለ፣ የብየዳ አይነት ባቡር ስራ እንዳለ መኪና ብትለው ብየዳ አይ ኤርፕሌን ብትለው ኮንቴይነሮች ራሷን ተጭነው የሚመጡት እንዳለ የመኪና ስትራክቸራል ቦዲዎች እንዳለ በዌልዲንግ ነው የሚሰሩትና አሁን ላይ እዚህ ተቋም ውስጥ ለ11 ዙር ስልጠና ተሰጥቷል። ለ20 ለ20 ለ20 ሰልጣኝ ማለት ነው። ይሄ እንደ ሀገር አቀፍ እቅድ ተይዟል። ሁለት ሺህ በያጆችን የማፍራት በአይሶ ስታንዳርድ ማለት ነው። ማህበር አቋቁመን አሁን ዌብሳይት ላይ ያስመዝግበናል አይ አይ ደብሊው የሚባላለ ኢንተርናሽናል ኢንስቲ ኦፍ ዌልዲንግ እዛ ላይ ካስመዘገብ ነው እኛም ወደ ውጭ እየሄድን ብየዳውን በየአውሮፓ በየአፍሪካ ሀገር እየሰራን ለሀገራችን ገቢ እናገኛለን። የኢትዮጵያን በያጅ ማህበር የሚለውንም እናሳድጋለን ማለት ነው። ለብየዳ ቴክኖሎጂ የተሰጠውን ግምት ተናግሯል። አጋጣሚ የሆነ አሁን የብየዳ ማሰልጠኛ ኢንስቲትዩት ነው ያለ ነው። አሁን ዌልዲንግ ይባላል። በሳይንስ ብየዳ ሁለት ነገሮችን የምታያይዝበት ነው ሁለት ነገሮችን ጆይን የምታደርግበት ነው። ብዙ ሳይንሳዊ ሜካኒዝም አለው። አገራችን ላይ ግን ይህ የብየዳ ቴክኖሎጂ በጣም እንደ ትንሽ ስራ ተደርጎ እንደ አይዶን ነው እንደ ባህሪያ ስራ አድርገው ነው የሚያዩት። ትቆሽሽ አለ፣ እሳት አለው፣ ብየዳ ነው አይን ያጠፋል የሚል ስፔሻሊ ሴቶች አካባቢ በጣም ይፈሩታል። አገራችን ላይ ያለው የብየዳ ቴክኖሎጂ በጣም ሌስ ነው። ይገርማል። እኛን ካሰለጠነው ኤስልቪ ማንሃይም የሚባል ፍራንክፈርት ውስጥ የሚገኝ አንድ ዌልዲንግ ድርጅት ውስጥ አሜሪካ ውስጥ አሜሪካን ዌልዲንግ ሶሳይቲ የሚባል አለ። ጀርመን ዌልዲንግ ሶሳይቲ የሚባል አለ። የአሜሪካና የጀርመን የብየዳ ማህበራት ማለት ነው። አባል ኢትዮጵያና ግብጽ የጀርመን የብየዳ አባል ሀገር ነች እና ያ ተቋም 350 ጀርመን ውስጥ የዌልዲንግ ቴክኖሎጂ አለ። ይገርማል። 350 የብየዳ ማሰልጠኛ ኮሌጅ አለ። አሁን እኛ ጋር ብዙ ጊዜ ሀየር ኤዱኬሽን ነው አይደል? የሚታየው እንደ ከፍተኛ ውጤታ እንትን የምትገባው ሀየር ኤዱኬሽን ነው። እነሱ ጋር ግን ስትገባ ዌልዲንግ ኢንስቲትዩት ነው ተመርቀ የምትገባ ምክንያቱም ምንድን ነው ሀገራቸው አንደኛ በጣም ቴክኖሎጂ ስላለ ተመርቀ ቁጭ አትልም። ኢሚዲት ስለምትፈለግ ነው የምትገባው። ና አሁን ላይ ይሄ ስልጠና ከወሰዱም በኋላ ሀገሪቱ ላይ መነቃቃት ፈጥሯል። የብየዳ ቴክኖሎጂ በጣም ትልቅ አቅም ያለው ነው። በኢትዮጵያ የብየዳ ክህሎት ያላቸው ወጣቶች ባለም አቀፍ ድርጅቶች እየተፈለጉ እንደሆነም ታረቀኝ አልሸሸገንም። ሀያ የሚሆን በያጆችን አንድ የጀርመን ድርጅት ጠይቆናል። የሚገርመው አጋጣሚ ዛሬ ዶክመንቶችን እየተለዋወጥኩ ነው ያለሁት። ና ሀያ በያጆችን ጠይቆናል። ወደ ውጭ ወስዶ ሊያሰራን ማለት ነው። ትላንት ነው እንዲሁም ይሄ ሌተር እንደ አጋጣሚ ይመጣለን። ግን እኛ አሁን ሳላሳችን እስክንቀን ድረስ መጀመሪያ ስንጀምረው መቶ ሁለት ነበር እድሉ ሲመቻች ማለት ነው። እንዳልኩ እሳት አለው። በጣም በጣም ድካም አለው። ና ተስፋ የሚቆርጥ አለ የሚንጠባጠብም አለ እንደገና ጀርመኖቹ ደግሞ በጣም ስትሪክት ናቸው። በፈተና ይጥለዋል። ምን እያሉ ከመቶ ወደ 60 ከ60 ወደ 30 ደርሰን አሁን 30 እንግዲህ በዘጠኙም ክልል ላይ ነው የተበተን ነው። መንግስታውና መንግስታው ባልሆኑ ድርጅቶች ድጋፍ ይደረግላቸዋል ተብሎ የተጠየቀው ታረቀኝ። አሁን ላይ ማህበሩን ለማቋቋም አንደኛው ጀርመን ራሱ ነው አሰልጥኖ ከሱ ድርጅት እንድንወጣ አንደኛ ጂአይዜድ ስፖንሰር አለን የጀርመን ከኤፍ ደብልዩ በተወሰነ መልኩ ባንክ ኦፍ ጀርመኒ ነው እሱ ይረዳናል። እንደገና የፌዴራል ቴክኒክና ማይን ኢንስቲትዩት አለ ቲአይ የሚባል አለ። እንደ ምስረታ ቀን ያው አግዞናል። የተወሰነ ሰፖርት አለ ነው። በእነሱ ነው ስፖንሰሮችን ያገኘ ነው። ሌላው ደግሞ በራሳችን መዋጮ ነው የሚሆነው። አንድ ኦንላይን ውስጥ ከገባን ደግሞ ያው በምናገኘው ኢንከም አንጻር ያው እናሳድገዋለን ማለት ነው። የኢትዮጵያ ወጣቶች ትኩረት አልተሰጠውም በሚለው የቴክኒክና ሙያ ኮሌጆች ትምህርታቸውን እንዲከታተሉና በውስጣቸው ያለውን የፈጠራ ክህሎት እንዲያዳብሩ መክሯቸዋል። አሁን እኔ ለወጣቶች የምመክረው ነገር ምክንያቱም አልደርስም የሚባል ነገር የለም። አልደርስም ተስፋ ያለ መቁረጡ ማለት ነው። ምክንያቱም እኔ አሁን አንዳንዴ እኔ አሁን ሀየር ኤዱኬሽን ላይ ይሄ የራሴ ፊሊንግ ነው። አስራ ሁለተኛ ክፍል ተመርቆ ሰው ሲወጣ ዩኒቨርሲቲ ጆይን ቢያደርግ መልካም ነው። ግን ብዙ ጊዜ ይሄ ቴክኖሎጂ ኮሌጆች ለምሳሌ ቴክኒክና ሙያ ኢንስቲትዩትን በቃ እንደ መጨረሻ አማራጭ ነው። ዩኒቨርሲቲ ዩኒቨርሲቲ ካልገባን በቃ ኮሌጅ ይቀበለናል፣ ኮሌጅ እንገባለን የሚል ነገር አዝማሚያ ያለ እንደ ተስፋ መቁረጫ አይነት እንደ ስብስብ ነበር የሚቆጥሩት ይገርማልና፣ ትልቁ ነገር ሳይንስ እዛ ያለው ሙያ ነው። ምክንያቱም ሙያዊ ትምህርት ነው የምትማረው። ተመረቀ ብትወጣ አንድ ቀን ስራ ፈታ። በግል ድርጅቱ ሶስት ወጣቶችን ቀጥሮ እንደሚያሰራ ተናግረው ታረቀኝ እዚህ የደረስኩት ተስፋ ባለመቁረጥና የአለመታከት በመስራት ነው ብሏል። አዲስ የፈጠራ ስራዎችንም በቅርቡ ይዤ እመጣለሁኝ ሲልም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። ተማሪዎች ከፍተኛ የትምህርት ተቋማት ውስጥ ቢያንስ ከአራት እስከ ሰባት ዓመታት ያስቆጥራሉ። ረዥም ዓመትም በከፍተኛ ትምህርት ከሚያሳልፉት ተማሪዎች መካከል የሕክምና ተማሪዎች ቀዳሚዎቹ ናቸው። ጓደኞቻቸው ተመርቀው ሥራ ሲይዙ፣ ሲያገቡ፣ አለያም ለሁለተኛ ዲግሪ ትምህርታቸውን ሲቀጥሉ እነርሱ ግን በትምህርት ላይ ይቆያሉ። እነዚህ ዓመታት ምን ይመስሉ ይሆን? ቀዳሚው ጥያቄዋ ነው። እጅግ ብዙ ስራ አጥ የህክምና ባለሙያዎች በበዙበት በዚህ ወቅትስ ተመርቃችሁ ስትወጡ ምን አስባችኋል? ስትል ኤደን ገረመው ተከታዩን ጥያቄዋን አክላ በቅዱስ ጳውሎስ ሆስፒታል ሚሌኒየም የህክምና ኮሌጅ የመጨረሻ ዓመት የህክምና ተማሪ ሲትራ ኑረዲንን እና የጅማ ዩኒቨርሲቲ የአምስተኛ ዓመት የህክምና ተማሪ የሆነውን ዳግማዊ ሙልጌታን አነጋግራ ተከታዩን አቀናብራለች። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባትና ስምንት ዓመታትን ያሳልፋሉ። በእነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮዎች እንደሚማሩበት ተቋም የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረዥም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡ ና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ አመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የሕክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ የመጨረሻ ዓመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ሕክምና እንደገባች እንዴት አስረዳለች። እኔ አሰርተኛ ክፍል እያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁኝ እንደዚህ የሚለው ላይ ነው አትኩሮቴ የነበረው እና በሰዓቱ ህክምና ወይም ኢንጂነሪንግ እንደዚህ የመሳሰሉ ሳይሆን ገፍት አጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪንስ አድርጌ ለሰቦችን ደግሞ መርዳት ይችላለ የሚለው ነው ነበር በአንድ ነት ተፍ ማድረግ የፈለኩት ማትኮት ሰት የፈለኩት ነው። እንዳጋጣሚ ሆነ ያው ህክምና ቅድ ጦርስ ተፈተንኩ፣ እንደዛም ደግሞ አዝመስኩኝ ና ያው ወደስ እንድትገባሁኝ ማለት ነው። መጀመሪያ አመት ህክምና ትምህርት ቤት ስለገባንበት ጊዜ እኛ ትምህርት ቤት ከፕሪኒየር ኮርሶች አይጀምርም ና ቀጥታ ወደ አንደኛ ዓመት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋንነት የገባ ነው። እና ያው ሁላችንም አዲስ ነን አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት ነበር። ትንሽ ድንግር የማድረግ ነገር ነበረ። ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ነገኘት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው ያለን ትምህርቱን የሰብጀክት ማታዊን በደንብ አድርጎ አንብቦ ተረድቶ በፈተና ዝግጅት ላይ ነው በዋነኝነት አትኩረት ብናደርገ የነበረው ነው። ትንሽ ይሄ ከሌሎች ጋር የተዋወቁና ጊዜ የሚወስድ ነገር እንደሆነ ነበረ ሚመስል። የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል። ባልግድ እኔ ከዚህ ነፍ ጀምሮ ሐኪም መሆን ህልም አልነበረኝም። ግን እንዴት ነው ፓይረት የመሆን ፍላጎት ነበረኝ። ከዛ ቁመቴም ስለፈራሁኝ ከዛ ነው ወደ ህክምና ሰውርት መስል ላይ ውጤቱ ስለነበረኝ የቀየርኩ ቁመቴ ነው ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፈ አልመሰለኝም ፊዚካል ኤክዛሚኔሽንን የፓይለቲንግ እና እሱን ፍራቻ ከሱ የሚሻለው ከሱ ቀጥሎ የሚሻለው ይህ በመሆኑ ወደዚህ ይገባል የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተና እና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራ እና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው ዳግማዊ የህክምና እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል። በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ይህን ይመስላል፣ ህክምና ትምህርት ይህን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አላገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ ከለመድ ነው ከሁለተኛ ደረጃ ትምህርት ለየት ይችላል መግባባቱን ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ፣ ትምህርቱ ደግሞ በራሱ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት ትምህርቱ በራሱ እና ሀይ ስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን መይዙ ስትነቂ ማለት እንደዛ አይነት ትምህርት አይደለም ይጠቅሽ ትንሽ ትምህርቱ ይከብዳል ጎበዝም ብትሆኚ አንቺ እንደምታስቢው ውጤቶች ላሳመጭ ትቻያለሽ እና እነሱን ነገር አዳፍ ማድረግ በጣም ከብቶኝ ነበረ ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ህክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም አንዳንዶቹ ከመምህራን ጋር ባለሽ ኮንታክት ይሆናሉ። ይሄ ቃል ፈተና የሚባል አለው፣ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ እራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ብዙም ባነካካ ወዶት ፌርነስ ይጎለዋል። ሲትራ ኑረዲን በበኩሏ ያለፉት ስድስት አመታት የትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዴት ትገልጻለች። በሕክምና ሰባት አመት ትምህርቱ ሲከፋፈል የመጀመሪያ ሁለት አመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛ፣ ሁለተኛ አመት ብዙ ወር በትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ተብደ ተማሪዎች ጋር አንድ ላይ ሆናል በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የር በምንገባበት ጊዜ እና ሆስፒታል በምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰቶ ወይም ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው እና ከክሊኒካል የርና ፕሪ ክሊኒካል የር በሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቼዋለሁኝ የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርጎት እያሳዩት ይህን ያመኛል እንደዚህ አይነት ስሜት ይሰማኛል፣ ያ እንደሚመጣበት የተማረ እንደመጣንበት ጊዜ በጣም ደስ የሚል ሆነ። ፕራክቲካል እያየናቸው ይመስለኛል ና በጣም ደስ ሲል ነበረ እየጨመር እውቀታችንን እየጨመረ ለሚመጣበት ጊዜ ደግሞ ለታማሚዎቻችንን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ እየሆነ እንደመጣ ነው። ስታወ የቅዱስ ጳውሎስ ሆስፒታል የሚሊኒየም ኮሌጅ የመጨረሻ ዓመት የህክምና ተማሪ የሆነችው ሲትራን አስረዲን የሁለተኛ ደረጃ ተማሪዎች የህክምና ሳይንስን ከመምረጣቸው በፊት ሊያውቃቸው ይገባሉ የምትላቸውን ነገሮች ትገልጻለች። ብዙ ሰዎች የህክምና ትምህርትን ቀድሞ በሀይፍ ደረጃ ወይም በዚህ ሰዎች ላይ ለሌሎች ሰዎች ሲመክሩ በምሰማቸው ወይም በተመከቡትም አሁ ይቻላል፣ የማይቻል ነገር የለም፣ ያው ጎበዝ ተማሪዎች ናችሁ፣ የተችሉት አላችሁ እንደዚህ እንደዚህ የሚታሰሉት ነገሮች ይመስላሉ። እኔ ግን አንድ እንደ ሀይስኩል ተማሪ ሆ ቢነገር ደስ ይለኛል። እንደ ሞላዊ ሀይስኩል ተማሪዎች መናገር ይፈልጋለሁ። የሚለው ነገር በዋነኝነት ህክምናን እውነት ይፈልገዋለሁ ወይ፣ ለምንድነው የሚመርጠው የኔ ስብቁነኛ ይችላለሁ ያምንሰባት አመት ጊዜ አሳልፌ እዛ ባለን ቆይታ የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ? ይሻለኛል ወይ? ከሌሎች የዚ የተሻሉ አማራጮች አሉኝ ወይ? በኋላ ላይስ እንዴት አሁን በተለይ በአሁኑ ጊዜ ያለው ወይም ጊዜ የስራ የማግኘት አኳያለ ዝግጁ ነኝ ወይ የሚለውን ሙሉ አገልግሎ መሆን ይኖርበታል። የተሟላ ጥናት መደረግ አለበት ነው የማስበው። ሲትራ ና ዳግማዊ ምንም እንኳን የሕክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል። እውነቱን ለመናገር ሕክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀሙ ከሆኑ አሁን ኔ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲዬሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ በራሴ እንደዚሁም፣ ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን ፈጥርበኝ ነበረ። እኔ በራሴን በራሴ እና ጊዜ አጠቃቀም ውስጥ ካለ ድረስ ጊዜ ሁልጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብም ይጠይቃል እጅግ ብዙ የሕክምና ተማሪዎች ስራ አጥ የሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል። የስራ ፈጠራ ማሰብ እስካሁን ይህንን እንደዚህ አይነት ፈጥሬ ይሰራለሁ ብዬ ሳይሆን ከተምሮ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ ዓለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታየው ስራም ቦታዎች አሉ። ህክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ቀኑ ሙሉ እየተነበበ እየተነበበ ነው የሚኬደው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከህክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደ ራሴ የማስበው አሁን አገሪቱ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ ወራቴ ቢዝነስ እንሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተውም ከጓደኞቻችን ጋር ሆነ ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን። ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች። ሁላችንም በተለይ አሁን እንደመጨረሻ ሕክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የምንወያዩበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁን ኢትዮጵያችን በሀገራችን ውስጥ ያለው ሁኔታ ብዙ ተስፋ የሚሰጣ እና ትንሽ ቅር የሚያሰኝ ነገር ነው። ሰባት አመት ተምረን ከወጣን በኋላ ያው ስራ ማግኘት አለመቻል ወይም ደግሞ በተማርንበት ሰዎችን ማድረግ ላለመቻል፣ አሁን በጣም የብዙዎቻችን የሚያሳስበንና ስንወያዩ በተደጋጋሚ የሚያመታቸው ነገሮች ነው። ይቻል በዛ ልክ ያው ሕክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮችን ማለት ከትምህርት ውጭ የሆኑ ሌሎች ይህም ሊያነሳት ጊዜውም አንዳንድ ጊዜም ደግሞ ያው ኢንትረስቶችን ሳችንም ባለማወቅ

ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሬሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን ኦኬ፣ ይሄ እንደዚህ ነገር እንደዚህ ነው መሰናተ ይችላል ብለን ሚቸው ነገሮች መፍትሄ ወደ መፈለግም እንድንገባም አድርጎናል ብዬ አስባለሁኝ እና እኛ በኩል ከዚህ በፊት ኢንትረስት ከነበርኩባቸው ነገሮች ውስጥ ከህክምናን ኳሊቲ የህክምናን ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያው ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚ የቀድሞውን ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው እቅድ ኢትዮጵያን አጠቃላይ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ሆስፒታሉ ወይም ጤና ተቋም በሚመጡበት ጊዜ ሊገጥማቸው የሚችሉትን ችግሮችን ተስበግል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልት መስጠት እንችላለን የሚለው ላይ በመጪ አመታቶች ላይ ልፋት ይፈልጋል። ከዚያም በተጨማሪም ደግሞ ፈጣሪ ፍቃድ ከሆነ ምናልባት የህጻናት ሕክምና ላይ ኢትዮጵያ ውስጥ በየአመቱ ከሕክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዝግጅቱ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት በየቀኑ ከሚስ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ የብርሃን ኃይሉ ጋር በዚሁ ሰናበታለሁ። ነገ እሁድ ከሚስ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ለአሁኑ ሰላም፣ ደህና አደሩ። You too.